ይሄ ሰሞኑ ቲክቶክን እያወቅ ያለው ማን ነው? ዜዶ ማርሻል ነኝ ምናምን፣ ከሱማሌው ቦክሰኛ ጋር ምናምን ፋይት እገጥማለሁ ምናምን። አንተም የሱማሌውን ማለት ነው ፋይት ምናምን ምትለው አንተ የፈለክ የቴኳንዶ ማርሻሉን ከፈለክ ወረድ ከፈለግ ኢንተርናሽናል ቦክሰኛ ሙን ማለት ነው፣ አንተም የሶማሌውን ሁለታችሁ እኔ እገጥማችኋለሁ። ከፈለክ ጫካ ውስጥ ከፈለክ ደግሞ ሪንግ ላይ ገብተን እንገጥማለን። ምን አባ ነው የምታውቀው እዚህ ጋር አንተ ለምን አንድ በሪያት በላምን ምን አገባህ እናትን አስር ኪሎ ስጋ በላለው ምናምን ወዳም ደደብ አንተ እዛ ጋር መንገድ ላይ ስን ሰው እየተንከራተት እዛ ጋ ረሀብተኛ እየረገጥክ ታልፋለ እዛ ጋ እየሄድክ ሪል እስቴት የእኔ የፈለግኩት መኪና ነው የምንሄዳው ምናምን አንተ ማን እና ነው እንደዚህ እንትን የምትለው ካሁን በኋላ አትጨማለቅሽ ዜዶ ማርሻለኝ ምናምን እኔ እመጣለሁ አዳማ ነው ያለው ወላሂ እመጣልሃለሁ አዳማም ሸገርም ሁሉም ቦታ አለው እኔ እመጣለሁ ምንድ ነው የምትለው? ይሲያስጸሉ አጭራሽ እኔ ብዬ ብ አንተ እኔ እኮ ከነ አይስ ስኪ፣ ከነ ቱፓክ፣ ከነ ፊፍቲ ሴንት፣ ከነ ዲምክስ ስንታቋላ ከነሱ ጋር እኮ ነው ምሰራ ወርልድ ጋንግስተር።